የቀድሞው የኢትዮጵያ ገቢዎችና ጉምሩክ ባለሥልጣን ዋና ዳይሬክተር አቶ መላኩ ፈንታ በእስር ላይ እያሉ ሕይወታቸው ከማለፉ በፊት አስቸኳይ ፍትሕ እንዲያገኙ ባለቤታቸው ወይዘሮ መቅደስ ለማ ጠይቀዋል። የአቶ መላኩ ፈንታ ጉዳይ ውሳኔ ሳያገኝ ላለፉት አምስት ዓመታት በፍርድ ቤት እየተመላለሱ መሆኑን ገልጸው አስቸኳይ ሕክምና የሚያስፈልገው የጨጓራ ቁስ ለታማሚ መሆናቸውንም ተናግረዋል። ልጆቻቸውንም ችግሩን በተረዱ ኢትዮጵያውያን እየተደገፉ በማስተማር ላይ መሆናቸውን ገልጸዋል። አዲሱ ጠቅላይ ሚኒስትር አብይ አህመድ ከተነሱለት በሀገሪቱ ፍትሕ ከማስፈን አላማ አንጻር ጉዳዩ እልባት ያገኛል የሚል ተስፋ እንዳላቸውም ወይዘሮ መቅደስ ለማ ተናግረዋል። ወይዘሮ መቅደስ ለማን ያነጋገረቻቸው ጽዮን ግርማ ተከታዩ ልካለች። የቀድሞ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ዋና ዳይሬክተር አቶ መላኩ ፋንታ ወደዚህ ስልጣን ከመምጣታቸው በፊት የሰራተኛና ማህበራዊ ጉዳይ ሚኒስቴር ውስጥ ተመራማሪ ነበሩ። በፌዴራል ጉዳዮች ሚኒስቴር መስሪያ ቤት ውስጥም በተለያዩ ኃላፊነት ቦታዎች ላይ ሰርተዋል። በጠቅላይ ሚኒስትር መለስ ዜናዊ የስልጣን ዘመንም በጠቅላይ ሚኒስትሩ ቢሮ በሚኒስትር ዴታነት በኃላፊነት አገልግለዋል። በመጨረሻም በዋና ዳይሬክተርነት ከሚሰሩበት ገቢዎችና ጉምሩክ ባለስልጣን በከባድ የሙስና ወንጀል ተከሰው ከታሰሩ አምስት አመታት ተቆጥረዋል። በሶስት መዝገቦች ከሌሎች ባለሀብቶችና ባለስልጣናት ጋራ ተከሰውም በተለያዩ ቀነ ቀጠሮዎች ታስረው ከሚገኙበት ቃሊቲ ማረሚያ ቤት ፍርድ ቤት በመመላለስ ላይ እንደሚገኙ ባለቤታቸው ወይዘሮ መቅደስ ለማ ለአሜሪካ ድምጽ ገልጸዋል። የቀረበባቸው ክሶች በርካታ ሲሆኑ እስካሁን በአራቱ ነጻ ተብለዋል። ጥፋተኛና ተከላከሉ የተባሉበት ክስም አላቸው። ባለቤታቸው ወይዘሮ መቅደስ በአቶ መላኩ ላይ የቀረቡት ክሶችም ሆኑ ማስረጃዎች ሙስናንና ሙሰኝነትን የሚያመላክቱ አይደሉም ሲሉ መከራከሪያ ያቀርባሉ ክሱ በመሰረቱ ሙስና ተባለ እንጂ የሙስና ይዘት የሌለው ነው። መጀመሪያም መጀመሪያን ሲያዝም ክሱ መጀመሪያ ለህዝብ የተነገረው ሁለት ዓመት በፊት ተጠንቶ ተባለው ግን ከዛ በኋላ ነው። ክሱ ራሱ እሱ ማዕከላዊ በነበረበት ጊዜ ነው የተደራጀው። ክሱ ራሱና መጨረሻኛ ክሱ ሲደርሰን የምንም አይነት የሙስና ይዘት የለውም። ሙስና ሳይፈጽሙ ነው የታሰሩት። ክሱም ይህንን አያሳይም እያሉ ነው። ታዲያ በምንና ለምን ታሰሩ ብለው ነው የሚያምኑት። እንግዲህ እሱ ሁሉም ነገር በህግና በአግባቡ ይሂድ የሚል መጀመሪያም በፍርድ ቤትም ይህንን ግልጽ አድርጎታል። ይህን ስራ ሲጀምር ወደ ገቢዎችና ጉምሩክ መጀመሪያ ገና ሊያዋቅር ሶስቱ መስሪያ ቤቶች ወደ አንድ አድርጎ ትራንስፎርም ሊያደርግ ሲጀምር ለራሱና ለሟቹ ጠቅላይ ሚኒስትር ቃል ገብቶ ነው የጀመረው። ይህን ኃላፊነት የህዝብ ኃላፊነት ስወስ ለመቀየር ነው የምሰራው። ግን ይሄ ነገር የሚሆነው አንደኛ እንደ ፕሮቶኮል የሚጠበቅኝ ዝም ብዬ ይህን ምን ከሆነ ልለውጥ አልችልም። ሁለተኛው ደግሞ ያለኝን ከማንም ጋር ምንም ግንኙነት ሳይኖረኝ በቀጥታ ስራዬ እና ስራዬ ላይ ብቻ አተኩሬ ይህ መስሪያ ቤት ለውጥ ቢያመጣም ባያመጣም ተጠያቂ የምሆነው እኔ እንደመሆኑ መጠን የማመጣውን ለውጥ ለመተግበር ከምንም ነገር ፀድቼ ስራ መስራት መሎጥ መውጣት ነው የሚፈልገው። በዚህኛው ሀሳብ ተስማምተው ለመለወጥ ነው ተነስቶ የነበረው መጀመሪያ ላይ ማለት ነው። ይሄን ነገር ተሳብቶለታል። ግን ይሄን ነገር ሲያደርግ እንቅፋቶች አይጠፉም። ያው ሁልጊዜ ባለው ሂደት ውስጥ አይስማማም እሱ። ይህን የሚመጡን ጫናዎች፣ ሌሎች ሌሎች ነገሮች አይቀበልም ነበረ። ህግና ህግ ስርዓትና ስርዓት ብቻ ናቸው እዚህ ላይ የሚሰሩት ብሎ ስለሚያምን ማለት ነው። እነዛን ነገር አለመተግበሩ ነው አሁን ለዚህ ትልቅ ዋጋ ሊያስከፍለው የቻለው ዋነኛ ምክንያት ማለት ነው። ወይዘሮ መቅደስ አቶ መላኩ ከእርሳቸው ከወለዷቸው ሁለት ልጆች በተጨማሪም ሌሎች ሁለት ልጆች እንዳሏቸው ገልጸው ልጆቻቸው በሰው ድጋፍ እየተማሩ መሆኑንም ይናገራሉ። አስቸጋሪ ሁኔታ ላይ ነው፣ ቤተሰቡም እንደዛው። ያሁን ያሁን በሰው እርዳታ ነው ያለ ነው ቤተሰቡን ከመጀመሪያ ጀምሮ መንግስት እሱን ወደ እስር ቤት ከወሰደ ጊዜ ጀምሮ ምንም አይነት የገቢ ምንጭ የለንም። ቤትም የመንግስት ቤት ውስጥ ስንኖርበት የነበረው አስራ አምስት ዓመት ያህል በቁጠባ ቤት ውስጥ ነበር። እሱ የነበረ በሹመት ቤት ውስጥ ማልኖረን፣ ምክንያቱም ይሄ ነው የሚሻለኝ፣ ይሄ በቂ ነው ለኔ ብሎ በዛ ቤት ውስጥ እየኖረ እየነበረ ነው እንግዲህ የታሰረው፣ ከዛ ቤት የወሰዱት ማለት ነው። እና በዛም ጊዜ የሚገርምሽ ነገር እኔ በነገርኩሽ ሁኔታ የአንድ ዓመት እና የሁለት ወር እርጉዝ ጽንስ በሆዴ ይዤ የአንድ ዓመት ምትዤ በክረምት ነው ውጪ የተባልኩት ከዛ ቤት ማለት ያ በሆነበት ሁኔታ ሜዳ ላይ ነበረ መወድቅ የነበረው። ደጋግ ኢትዮጵያውያኖች አሉ። እነሱ ደርሰውልኝ ነው ቤት ተፈራይተውልኝ እየኖርቅ ያለው ልጆቹ አድገዋል። መማር የሚችሉበት ደረጃ ላይ ናቸው። አሁን ድሜ ላይ ናቸው። አሁን የስድስት ዓመትና የአምስት አመት ልጆች እየሆኑ ኖርሞል ትምህርት ቤት ያስፈልጋቸዋል። ህይወት ይቀጥላል። እሱ መድኃኒት አለው ኮንቲኑስ የሚወስደው ምንም አይነት ቤት ውስጥ የተወልን ነገር ወይ ደግሞ በመላኩስም ያለ አምስት ሳንቲም ነገር የተገኘ ነገር የለም። በፍተሻም ተረጋግጧል። ያን ያን ሰው ነው ከበር ሚያ ይሄ ነገር ከምንም በላይ እሱን ጎርቶታል። ምክንያቱ ይሄን ከበር ማድረግ እየቻለ የተሻለ ጭንቅላት እያለነ የተሻለ ነገር መስራት እየቻለ በሀሰት ማለት ነው በሀሰት ባላደረገው ነገር የተሻለ ነገር ለሀገሪ ማለት ባለበት ሁኔታ ይህ ለምን ሆነ የሚል ነገር ተፈጥሮ እዛ ጋር በመሆኑ እና ልጆቹን ማስተማር ማሳደግ ባለመቻሉ ከሚሰማው ውጪ ለህሊናው እና ለእግዚአብሔር ከመሰው ውጪ ምንም እንትን ይለው ነገር የለም እና ጤናው እኛ ነው ያሳስበናል እሱ ደግሞ የእኛ ሁኔታ ያሳስበዋል በተረፈ ግን ያው ህዝብና እግዚአብሔር ነው የሚዳኛው ህዝብና እግዚአብሔር ነው የሚዳኘ የሚፈርድልኝ ህዝብና እግዚአብሔር ነው ባለቤታቸው ከታሰሩ ከሚኖሩበት መኖሪያ ቤት እንዲወጡ ከተደረጉ ጊዜ ጀምሮ ለልጆቻቸው ማረፊያ ትምህርት ቤትና ማሳደጊያ ለማግኘት የበርካታ ሰዎችን ደጅ ማንኳኳታቸውን ገልጸው በዚህ ደግሞ ከፍተኛ የሞራል መሰበር እንዳጋጠማቸው ይናገራሉ። ኮሌጅ ገብተው ተምረው ስራ በመያዣ ጊዜያቸው እንዲህ አይነት አጋጣሚ እንዳጋጠማቸው ጠቁመው ከነ ልጆቼ በጣም ፈታኝ የሆነ ጊዜ አሳልፍ ያለው እያሳለፍኩም ነው ብለዋል። በአሳዛኝ ሁኔታ ውስጥ ነው ያለው ምክንያቱም መስራት የማልችልበት አንዱ ነገር ይሄ ነው። ከሰው መቀበል ከባድ ነው። ሰው እየተቀበልኩ ነው የሚኖረው። በጎ ኢትዮጵያውያኖች፣ ኢትዮጵያ ያኖች ናቸው የሚያሉ ልጆችን እንዳልኩሽ የሚያስተምርልኝ እነሱ ናቸው። ይህ ደግሞ እውነትን የሚያውቁ ናቸው። እውነት የተገለጸላቸው ናቸው። ምክንያቱም ይህ ሰው እንደተባለው ከነበረበት አንጻርና ከተባለበት አንጻር እንደዛ ላይሆን ይችላል ብሎ የሚያስብ ሰው ይኖራል። ግን እውነቱ ይህ አይደለም። መላኩ የዘነሳው አይደለም። ስራም ላይ ያለ እየተቸገርን ነበረ። ግን ይሄ በራሱ የእሱ የዓላማው አንዱ እንትን ስለነበረ ሰርቄ ሳይሆን ሰርቼ ነው ቤተሰቤን ማግዘው፣ ይህ የህዝብ የሀገር ገንዘብ ነው ብሎ ስለሚያምን ይዘን ልጆች ከመጡ በኋላ እንዳልኩት፣ ችግሩ እየፈጠጠ በሚመጣበት ሰዓት ራሱ ግድሎችን እየወሰደ የሚያኖረን ጊዜ ነበረ። መስሪያ ቤታቸው የብድርና ቁጠባ እሱም፣ እንደውም በግልጽ የሚታወቅ ነው። ምንሽ፣ ጓደኞች በዙሪያ ያሉ ጓደኞች የሚያውቁት ነው። ግን ከዚያም በኋላ ደግሞ የባሰ እሱ እዛ በሚታሰርበት ጊዜ እንዳልኩሽ፣ ህጻናት ልጆች ይዘሽ ብቸኛ ሆነሽ በገሽ እየተጓጓሽ ከዚህ ቃሊቲ ካለሽበት አቅጣጫ ቃሊቲ ዘርስ ሲሄድ እሱ ታማሚ ስለሆነ በየቀኑ ትንሽ ትንሽ ነገር አዲስ ነገር ማግኘት ስላለበት ከምግብ ጋር የተያያዘ ችግር ስለሆነ በሽታው በዛ እንትን ለማድረግ በቃ እድሜንም ወጣትነቴንም ህይወቴንም የልጆችንም ልጆች አሁን ትምህርት ቤት ሄደው ይመጣሉ እንጂ ከእናት ማግኘት ያለባቸውንም ነገር እያገኙ አይደለም። ምክንያቱም እዛ ደርሼ ብዙ ድካም አለ እንዳልኩሽ፣ እንግልቱ አለ። በየቀኑ ታክሲ ነው የምጠቀመው። እዛ ደርሼ ነች እነሱን እንኳን የማይበት እና ወንድ ልማግበት ጊዜ አቸለ። ሌላው አሳሳቢው ነገር አቶ መላኩ ሕመምተኛ ናቸው። ሕመማቸው የከፋ አደጋ እንዳያደርስባቸው ከፍተኛ ስጋት አለኝ ይላሉ። ጓራው ላይ ነው ሕመም ያለው እና ከዚህ በፊት ኦፕሬሽን አለው ከአስራ አምስት አመት በፊት እና ያ ሕመም የተሰራለት ቦታ አሁን ካለው ሁኔታ ጋር ለምን ይህ ነገር ከሆነብኝ ከሚለው ብስጭቱም ጋር ወደ ቁስለት መቶ ከፍ ከፍተኛ ቁስለት ይታይበታል እና የራሱ የሆነ የህመሙ ደረጃ መጠኑ ከፍተኛ ቢሆንም ግን አሁን አሁን ባለበት ሁኔታ ኦፕሬሽን ያስፈልገዋል ከተባለ፣ እንግዲህ አሁን አምስተኛ ነች ማለት ነው። ወዲያው እንደ ታሰረ ነው። ይህ ነገር በሐኪሞች የተረጋገጡ እና ሐኪሞቹ ደግሞ ይህ ነገር ከዚህ በፊት ከነበረው የህክምና ታሪክ ጋር ደግሞ እዚህ ሀገር መደረግ አይችልም። ይህ ኦፕሬሽን ከሀገር ወጥቶ ሊሰራሉ ይገባል በአስቸኳይ ብሎ ከወሰኑ አምስተኛ ዓመታቸው ነው። አቶ መላኩ ፋንታ ተወልደው ያደጉት ጎንደር ከተማ ሲሆን ጠቅላይ ሚኒስትር አቢይ አህመድ ሰሞኑን ወደ ጎንደር ተጉዘው ከጎንደር ከተማ ነዋሪዎች ጋር ባደረጉት ውይይትም ከቀረቡላቸው ጥያቄዎች መካከል በሙስና ጉዳይ ክስ ቀርቦባቸው በማረሚያ ቤት የሚገኙት የቀድሞ ገቢዎችና ጉምሩክ ባለስልጣን አቶ መላኩ ፋንታ በአብዛኛው ክሶች ነፃ መባላቸውን ተጠቅሶ ለምን አይፈቱም የሚል ጥያቄ ይገኝበታል። ጠቅላይ ሚኒስትሩ አብይ ጥያቄውን አጠቃለው ነበር የመለሱት። እስረኞቹን በሚመለከት በኢህአዴግ ግምገማ በዝርዝር አይተናል። ፍትህ ያስፈልጋል። ቅልጣፊ ያለው አሰራር አልሰራንም፣ አስመርረናል ብለን በይቅርታም በርካታ ሰዎች ተፈትተዋል። ቁጥሩን ለምን ማሳነስ እንደፈለጋችሁ አላወቅኩም። እኔ በእነሱ መፈታት በጣም ደስተኛ ነኝ። የቀረ ካለ ይጨመር ግን ያንን አንኳሰን ሳይሆን የተደረገውን አመስግነን ጥሩ ነው ብለን የቀረው ደግሞ ይጨመር ነው እንጂ የወጣው አስር ነው እያል ካንኳሰስ ነው ሞራልም አይኖር። ለመፍታት ማለት የወጣው እንኳን ወጣ ጥሩ ነው፣ የቀረ ደግሞ ካለ እየታየ ሊፈታ ይገባል። የሚለው ሀሳብ ግን ቅቡል ነው፣ የምናየው ጉዳይ ይሆናል። እዛው ውስጥ ግለሰቦች አንስታችኋል። ሀገር ውስጥም በውጭ ያሉ ፍትህ የሚያስፈልጋቸው እየሰራንበት ስለሆነ አሁን ለዚህ መድረክ ዝርዝር ሪፖርት አላቀርብም። ስራው ሲጠናቀቅ አብረን እናየው ይሆናል። የአቶ መላኩ ፈንታ ባለቤት ወይዘሮ መቅደስ ለማም ተስፋ የሚያደርጉት የጠቅላይ ሚኒስትር አብይ አህመድ አስተዳደር ነው። በአዲሱ አስተዳደር ጉዳዩ በሚገባ ተመርምሮ ባለቤታቸው ፍትህ ያገኛሉ ብለው ያምናሉ። ጠቅላይ ሚኒስትራችን ይዘው የተነሱት ሀሳብ ጥሩና የሚደገፍ ነው። ስለዚህ ለዚች ሀገር ፍትህን፣ ሰላም፣ ነጻነት ስለሚያስፈልጋት፣ ይህ ባልሆነበት ሁኔታ ደግሞ ብዙዎች ፍትህ ሳያገኙ እውነት ሳይረጋገጥላቸው እንደ መላኩ አይነት እና መላኩ የሚመሰሉ ብዙዎች ስላሉ፣ ለእሱ ብቻ ሳይሆን ለሁሉም ማለት ነው። ይሄ የያዙትን ጀመሩትን ጅማሬ በደንብ አጠናክረው እውነት እንዲረጋገጥ ፍትህ እንዲመጣ እኛ ቤት የገባ ታሪክ እኛ ቤት የገባ ጉድ ሌሎች ላይ ነገ እንዳይደገም ና ባለቤት ደግሞ በተመለከተ እውነቱ ከጀርባ ተደብቆ ውሸቱ ስለሆነ ከፊት ለፊት ያለው የመላኩ ማንነት ተረጋግጦ ፍትህ አግኝቶ ልጆቹን እንዲያሳድግ የመላኩ እውነት ይህ ስላልሆነ እንጠይቀው። ለህዝብ በፊት ነው፣ ህዝብን ምስክር አርጊ ይሄን የምናገረው ብዙ ተጎርቷል፣ ዋጋ ከፍሏል። ስለ እውነት ስለ እውነት ብሎ ሙሰኛ አይደለም። የመላኩ ክሶች ሙስናን አያመለክቱም። የመላኩ እውነቶች ምስትና አደሉ የመላኩ እውነቶች አገርን እናሳድግ አገርን እንለውጥ አገርን እንገንባ፣ ስለሆነ ስለሆነ ይህ ሰው ደግሞ ለቤተሰቡ ብቻ ሳይሆን ለአገርን ጠቅሟለም፣ ወደፊት የሚጠቅም ሰው ስለሆነ እውነት ይረጋገጥለት፣ እውነት ይውጣ፣ ፍትህን ያገኝ። እስከዛሬ ብዙ ነገር ተጎድቷል እና አሁን ደግሞ ከዚህ በኋላ ደግሞ ሊጎዳ አይገባም። እርስዎ ይህንን ነዚ ነው አይተው አንድ ነገር ሊያደርጉ ይገባል። ወይዘሮ መቅደስ በመጨረሻ እኔ ለምን ታሰረ ሳይሆን በአስቸኳይ ትክክለኛ ፍትህ ይሰጠው የሚል ነው ብለዋል።